ግጭት ባለባቸው አንዳንድ የኦሮሚያ ዞኖች የስልክ አገልግሎት መቋረጡን ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን እንዲሁም ደግሞ ምዕራብ ወለጋና ቄለም ወለጋ ዞኖች የስልክ አገልግሎት ረዘም ላለ ጊዜ መቋረጡን የገለጹ የአካባቢው ነዋሪዎች በምጣኔ ሀብታዊና በማህበራዊ እንቅስቃሴዎቻቸው ላይ ከፍተኛ የሆነ ተጽዕኖ እያደረሰ መሆኑን ተናግረዋል። የአገልግሎት መቋረጥ ከአካባቢው የጸጥታ ችግር ጋር ተዳምሮ አሳሳቢ እንደሆነባቸውም አመልክተዋል። በምዕራብ ወለጋና የኤለም ወለጋ ዞኖች በሚገኙ በርካታ ወረዳዎችን በተለይም የኢንተርኔት አገልግሎት ከተቋረጠ ከአራት ዓመታት በላይ ማስቆጠሩ ነው ነዋሪዎቹ የተናገሩት። ፀሐይ ዳምጠው ዘገባ አላት። በኦሮሚያ ክልል ግጭት ባለባቸው ዞኖች ውስጥ በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በሚገኙ በርካታ ወረዳዎች የስልክ አገልግሎት ከተቋረጠ ዓመታት መቆጠራቸውን ነው ነዋሪዎች ለአሜሪካ ድምፅ የተናገሩት። የአገልግሎቱ መቋረጥ ማህበራዊና ኢኮኖሚያዊ ጉዳቶች እያስከተለባቸው መሆኑንም ነዋሪዎች ገልጸዋል። የቄለም ወለጋ ዞን ጊዳሚ ወረዳ ግራይሶንካ ቀበሌ ነዋሪ መሆናቸውን የገለጹት አቶ ከድር አሜ የኔትወርክ አገልግሎት ከተቋረጠባቸው ዓመታት መቆጠሩን ገልጸው ስልክ መደወል ከፈለጉ ወደ ሌላ አካባቢ ለመጓዝ እንደሚገደዱ ተናግረዋል። ረ የስልክ ኔትወርክ እኛ አካባቢ ላይ የለም። አንዳንዴ ከበርካታ ጉዞ በኋላ ዳገት ላይ ወጥተን እንዳጋጣሚ ነው ሌላ ቦታ ያሉትን ቤት ዘመድ የምናገኘው። ዳገት መውጣት የማይችለው ደግሞ ይህን እድል አያገኙም። አሁን ባለሁበት ቦታ ራሱ ሰላሳ ደቂቃ አልሞላም። እየመጣ እየተቋረጠ ነው ያለው። እናም መንግስት ችግራችንን ተረድቶ አገልግሎቱን ቢመልስልን እንላለን። የሰሜን ሸዋ ዞን ነዋሪ መሆናቸውን የገለጹትና ለደህንነታቸው በመዝጋት ስማቸውን እንዳንጠቅስ የጠየቁት ሌላ አስተያየት ሰጪ በዞኑ የስልክ አገልግሎት ከተቋረጠ ሁለት ሳምንት አልፎታል ስሉ ያንን ተከትለው መጡ ያሏቸውን ችግሮች አብራርተዋል። ኔትወርኪ ነዳ አንጪቱ ኔትወርኪ ኮፋሜቲ ወኒ ከመዩ ብዬ ከነቲ ርጋ ብልብል አንተ ቱሬ ሁሉም ነገር በስልክ የሚንቀሳቀስ በሆነበት በአሁኑ ጊዜ እኛ ጨለማ ውስጥ ነን። ስለ ገበያ መረጃ የለንም። ስለ ጤና፣ ስለ ትምህርት፣ በአጠቃላይ ምንም መረጃ የለንም። አስቸጋሪ ሁኔታ ውስጥ ነን። የስልክ ኔትወርክ ሲቋረጥ የስልክ አገልግሎት ብቻ አይደለም ህብረተሰቡ የሚያጣው። በአገር ደረጃ ሁሉም አገልግሎት በሚባል ሁኔታ በስልክ ከሆነ ቆይቷል። አሁን ስልክ ግብይትም፣ የትራንስፖርት፣ የትምህርት፣ የጤናና ዘርፈ ብዙ አገልግሎቶችም የሚከናወንበት ነው። ነገር ግን አሁን አገልግሎት መቋረጡ ወላድ እናቶች ሳይቀሩ አምቡላንስ እያለ መጥራት ባለመቻሉ ለአደጋ እየተጋለጡ ነው። አደጋ ካጋጠመን በምንም መልኩ መረጃውን ለሚመለከተው አካል ማድረስ አስቸጋሪ ነው። መንግስት፣ አፋጣኝ መፍትሄ ቢሰጠን እንላለን። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀሰ ጠየቁና በምዕራብ ወለጋ ዞን የባቦ ገንቢል ነዋሪ መሆናቸውን የተናገሩት አስተያየት ሰጪም የአገልግሎቱን መቋረጥ አብራርተዋል። ቃሚ ለማንኩ ደሞ ቃሚ ሞቱማ ዮ ገነቱ ቃሚ ወራነ ብልሱማ ኦሮሞ በርቱ ካጅቹ ቃመ ከነ ግዱት ሞ ወሊቲ ቡይዘ ከታ ቡመተ መረኮ ዛቃም ወጥተ ብራዴራ በአካባቢያችን የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች ይንቀሳቀሳሉ። አንዱ ዛሬ ከመጣ ሌላኛው ነገ ይመጣል። ግጭቶች በየቀኑ አሉ። በመካከል ንጹሐን ዜጎች ይጎዳሉ። አሁንም ቀጥሏል። የስልክ አገልግሎት የለንም። ከተቋረጠ ሰንብቷል። የመንግስት አካላት ስብሰባ ሲሰበስቡን የስልክ አገልግሎት እንዲቀጥሉልን እንጠይቃለን። ነገር ግን መልሳቸው የጸጥታው ችግር ሲስተካከል የሚል ነው። ምንም መሻሻል የለም። የስልክ አገልግሎት መቋረጡ በኢኮኖሚያዊ እና በነፍስ አድን ማህበራዊ አገልግሎቶች ላይ ከፍተኛ ጉዳት እያደረሰ መቀጠሉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች በስፋት አብራርተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ዛሬ ሐሙስ፣ መስከረም 9 ቀን 2017 ዓ ምት ለጋዜጠኞች በሰጡት መግለጫ በ2017 የበጀት ዓመት የደንበኞቹን ቁጥር ወደ 83 ሚሊዮን ለማሳደግ ማቀዱን ዋና ስራ አስፈጻሚው ገልጸዋል። si eh a ser noi tra gano si sta in francia sabato mo si sta anche su una su su mire in madres a gennaio al marzo e gennaio al marzo e 6% del magazzino e poi domani hanno sugli interventi da marocch e da marocco e tanto questo anno avanti ma ed è giusto che la polizia e fisso Resdulamu, ya, mubaih berbuat kecamtulan seperti seperti orang asatet, apa sahaja yang diharamkan, ia mubaih tidak segera berbuat kecamtulan. Abu, Abu seperti orang asatet, pada salah ግጭቶች ባሉባቸው አካባቢዎች የስልክና የኢንተርኔት አገልግሎት መቋረጥ እያስከተለ ያለውን ችግር ግን ዋና ስራ አስፈጻሚዋ በስፋት አላብራሩም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።